ኦሪት ዘዳግም ምዕራፍ ሶስት ተመልሰን በባሳን መንገድ ወጣን። የባሳን ንጉሥ አግም ሕዝቡም ሁሉ በኤድራይ ሊዋጉን ወጡ። እግዚአብሔርም እርሱንና ሕዝቡን ሁሉ ምድሩንም በእጅህ አሳልፌ ሰጥቻለሁና አትፍራው። በሐሴቦን ይኖር በነበረው በአሞራውያን ንጉሥ በሲሆን ላይ እንዳደረግህ በእርሱም ታደርግበታለህ አለኝ። አምላካችን እግዚአብሔርም ደግሞ የባሳንን ንጉሥ አግን ሕዝቡንም ሁሉ በእጃችን አሳልፎ ሰጠን እኛም መታ ነው። አንድ ሰው እንኳን አመልጦ አልቀረለትም። በዚያን ጊዜም ከተሞችን ሁሉ ወሰድን አንድም ያልወሰድነው የለም። በባሳን ያለውን የአግን መንግሥት የአርጎብን አገር ሁሉ ስድሳ ከተሞችን ወሰድን በቅጥር ካልተመሸጉት ከእጅግ ብዙ ከተሞች ሌላ እነዚህ ከተሞች ሁሉ ቁመቱ ረጅም በሆነ ቅጥር በመዝጊያና በመወርወሪያ የተመሸጉ ነበሩ። በሐሴቦንም ንጉሥ በሴዎን እንዳደረግን ፈጽሞ አጠፋናቸው። ከተሞቹን ሁሉ ከወንዶችና ከሴቶች ከሕፃናቶችም ጋር አጠፋናቸው ከብቶቹን ሁሉ የከተሞቹንም ምርኮ ለእኛ በዘበዝን። በዚያም ዘመን ከአርኖን ሸለቆ ጀምሮ እስከ አርሞንኤም ተራራ ድረስ ምድሪቱን በዮርዳኖስ ማዶ ከነበሩ ከሁለቱ ከአሞራውያን ነገሥታት እጅ ወሰድን። ሲዶናውያን አርሞንኤምን ሲሪዮን ብለው ይጠሩታል፣ አሞራውያንም ሳኔር ብለው ይጠሩታል። በሜዳውም ያሉትን ከተሞች ሁሉ ገለዓድንም ሁሉ በባሳንም ያሉትን የአግን መንግሥት ከተሞች እስከ ሰልካና እስከ ኤድራይ ድረስ በሳንን ሁሉ ወሰድን። ከራፋይም ወገን የባሳን ንጉሥ አግ ብቻውን ቀርቶ ነበር። እነሆ አልጋው የብረት አልጋ ነበር። እርሱ በአሞን ልጆች አገር በረባት አለ ርዝመቱ ዘጠኝ ክንድ፣ ወርዱም አራት ክንድ በሰው ክንድ ልክ ነበር። ይህችንም ምድር በዚያን ዘመን ወረስን በአርኖንም ሸለቆ አጠገብ ካለችው አሮኤር ጀምሮ የገለዓድን ተራራማ አገር እኩሌታ ከተሞቹንም ለሮቤልና ለጋድ ነገድ ሰጠኋቸው። ከገለዓድም የቀረውን የአግንም መንግሥት ባሳንን ሁሉ የአርጎብንም ምድር ሁሉ ለምናሴ ነገድ እኩሌታ ሰጠሁ። ያችም ባሳን ሁሉ የራፋይም አገር ተብላ ተቈጠረች። የምናሴ ልጅ ኢያእር እስከ ጌሹራውያንና እስከ ማዕካታውያን ዳርቻ ድረስ የአርጎብን ምድር ሁሉ ወሰደ። ይህችንም የባሳንን ምድር እስከ ዛሬ ድረስ በስሙ የኢያዕር መንደሮች ብሎ ጠራ። ለማኪርም ገለአድን ሰጠሁት። ለሮቤል ነገድና ለጋድም ነገድ ከገላአድ ጀምሮ እስከ አርኖን ሸለቆ ድረስ የሸለቆውን እኩሌታ ዳርቻውንም እስከ አሞን ልጆች ዳርቻ እስከ ያቦቅ ወንዝ ድረስ ከኪኔሬት እስከ አረባ ባሕር እርሱም የጨው ባሕር ድረስ ከፈስጋ ተራራ በታች ወደ ምሥራቅ ያለውን አረባ ዮርዳኖስንም ዳሩንም ሰጠኋቸው። በዚያም ዘመን እንዲህ ብዬ አዘዝኋችሁ፣ አምላካችሁ እግዚአብሔር ይህችን ምድር ርስት አድርጎ ሰጥቶአችኋል። መሥሪያችሁን ይዛችሁ እናንተ አርበኞች ሁሉ በወንድሞቻችሁ በእስራኤል ልጆች ፊት ትሻገራላችሁ። ነገር ግን እጅግ ከብቶች እንዳሏችሁ አውቃለሁና ሴቶቻችሁና ልጆቻችሁ ከብቶቻችሁም በሰጠኋችሁ ከተሞች ይቀመጣሉ። ይኸውም እግዚአብሔር እናንተን እንዳሳረፈ ወንድሞቻችሁን እስኪያሳርፍ ድረስ እነርሱም ደግሞ በዮርዳኖስ ማዶ አምላካችሁ እግዚአብሔር የሚሰጣቸውን ምድር እስኪወርሱ ድረስ ነው። ከዚያም በኋላ እናንተ ሁሉ ወደ ሰጠኋችሁ ርስት ትመለሳላችሁ። በዚያም ጊዜ ኢያሱን አምላካችሁ እግዚአብሔር በእነዚህ በሁለቱ ነገሥት ያደረገውን ሁሉ ዐይኖችህ አይተዋል። እንዲሁ በምታልፍባቸው መንግሥታት ሁሉ ላይ እግዚአብሔር ያደርጋል። አምላካችሁ እግዚአብሔር እርሱ ስለ እናንተ ይዋጋልና አትፍራቸውም ብዬ አዘዝኩት። በዚያም ዘመን እኔ ወደ እግዚአብሔር እንዲህ ብዬ ለመንሁ፣ ጌታ እግዚአብሔር ሆይ ታላቅነትህን፣ የጸናችውንም እጅህን ለእኔ ለባሪያህ ማሳየት ጀምረሃል። በሰማይና በምድርም እንደ ሥራህ እንደ ኃይልህም ይሠራ ዘንድ የሚችል አምላክ ማን ነው? እኔ ልሻገር በዮርዳኖስም ማዶ ያለችውን መልካሚቱን ምድር ያንም መልካሙን ተራራማውን አገር ሊባኖስንም ልይ። እግዚአብሔር ግን በእናንተ ምክንያት ተቈጣኝ፣ አልሰማኝምም። እግዚአብሔርም አለኝ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ፣ ይህን ዮርዳኖስን አትሻገርምና ወደ ፈስጋ ራስ ውጣ። ዐይንህንም ወደ ምዕራብ፣ ወደ ሰሜንም፣ ወደ ደቡብም፣ ወደ ምሥራቅም አንስተህ በዐይንህ ተመልከት። ኢያሱ በዚህ ሕዝብ ፊት ይሻገራልና አንተም የምታያትን ምድር እርሱ ያወርሳቸዋልና ኢያሱን እዘዘው፣ አደፋፍረውም አጽናውም። በቤተ ፌጎርም ፊት ለፊት በሸለቆው ውስጥ ተቀመጥን።